የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል ይህን ብር ለወጪ የተዘጋጀ ብር ነበረ። ምናልባት የምናቆውን ዘመድ አዝማድ ያልተራበውን ነበር ደግሰን የምናበላበት አሁን ግን የተጎዱ የሚራቡ ወገኖቻችን ስላሉ እነሱ እንዲበሉበት እንዲጠጡበት ነው ያደረግነው። በቅርቡ የጋብቻ ስነስርዓታቸውን የፈጸሙት አቶ ሀብታሙ አለሙ ናቸው። ከባለቤታቸው ወይዘሮ ኤልሻዳይ ሰቦቃ ጋር በመሆን ለሰርግ ድግስ ያጠራቀሙትን ከ ሶስት መቶ ሺህ ብር በላይ ገንዘብ ለተሸገሩ ለግሰዋል። አብረውን ያመሻሉ። ምንም ለሌላቸው ወገኖች ራሳችን በእጃችን እየሰጠን እንዲሁም በተወሰኑትን ደግሞ ሰብስበን በአካባቢው ላይ ማከፋፈል ጀመረ። ሌላው ሰናይ የተግባር አድራጊ አቢሴሎም መለሰን ነው የሰማ ነው። ከወዳጆቹ ጋር በመተባበር በባህር ዳር ከተማና አካባቢዋ ለሚገኙ አቅመ ደካሞች እያደረጉ ስላሉት ድጋፍ በምሽቱ ያጫውተናል። ሌሎች ተጨማሪ የደግነት ታሪኮችን የምናነሳሳበት የጋቢና ምሽት ተጀምረዋል። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። የደንገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። ባለፉት 24 ሰዓታት ውስጥ በተደረጉ 1861 ምርመራዎች ውስጥ ሦስት ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 194 ደርሷል። በዛሬ ዕለት በምርመራ ቫይረሱ የተገኘባቸው ሁሉም ሰዎች ሴቶች ሲሆኑ፣ ከ23 እስከ 33 ዓመት ዕድሜ ያላቸው ኢትዮጵያውያን መሆኑን ታውቋል። ሁሉም ታማሚዎች የተገኙትም ከአዲስ አበባ ነው። በሌላ መልኩ በትላንትና ዕለት ሁለት ሰዎች ከአዲስ አበባ እና አንድ ሰው ከኦሮሚያ ክልል ከበሽታው ያገገሙ ሲሆን በአጠቃላይ በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 95 ደርሷል። በኢትዮጵያ የኮቪድ-19 ምርመራ ያደረጉት ደግሞ ሰላሳ ሺ ሶስት መቶ ስድስት መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በፌስቡክ ገጹ ላይ በዛሬው ዕለት ባወጣው መግለጫ አስታውቋል። በዛሬው ዕለት ባህር ዳር ላይ ያስቻለው የአማራ ክልል ጠቅላይ ፍርድ ቤት በሙስና ወንጀል ጥፋተኛ ያላቸውና ላለፉት 15 ወራት ጉዳያቸው በፍርድ ቤት ሲታይ የነበረው የሀገሪቱ የቀድሞ ከፍተኛ ባለስልጣናት አቶ በረከት ስምዖንና አቶ ታደሰ ካሳ ላይ ውሳኔ ሰጥቷል። ፍርድ ቤቱ በተከሳሾቹ የቀረቡትን የጤና ችግር፣ የቤተሰብ አስተዳዳሪ መሆን፣ ከዚህ በፊት በምንም አይነት የወንጀል ድርጊት አለመሳተፋቸውንና በመንግስትም ሆነ በፖለቲካ አመራርነት ህዝባቸውንና ሀገራቸውን ያገለገሉ መሆናቸውን እንደ ቅጣት ማቅለያ ተቀብሏል። በዚህ መሰረት አቶ በረከት ስምዖን በአንደኛና ሁለተኛ ክስ ስራን በማያመች አግባብ በመምራት በሚል ጥፋተኛ በመሆናቸው በስድስት ዓመት ጽኑ ስራትና በ10 ሺ ብር እንዲቀጡ ወስኗል። አቶ ታደሰ ካሳ ደግሞ ከቀረቡባቸው ክሶች በአንደኛ ሁለተኛና አራተኛ ጥፋተኛ ሆኖ በመገኘታቸው የሕዝብና የጥረት ሀብትን ጥቅም ማስጠበቅ ሲገባቸው ያንን አላደረጉም በሚል በስምንት ዓመት ጽኑ እስራትና በ15 ሺህ ብር እንዲቀጡ ፍርድ ቤቱ ወስኗል። ዘገባውን ያደረሰችን አስቴር ምስጋናው ናት። የኢትዮጵያ መንግስት ዜጎችን ከኮሮና ቫይረስ ለመጠበቅ ነው በሚል ባወጣው የአስቸኳይ ጊዜ አዋጅ መሰረት የዜጎችን የመናገር ነፃነት እያፈነ ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ትችት አቀረበ። በማህበራዊ ድረገጻቸው ላይ የጻፉ ሰዎች ይታሰራሉ ያለው ድርጅቱ መንግስት ሀሳባቸውን የገለጹ ሰዎችን ከማሰር መውጣት አለበትም ብሏል። ማህበራዊ ሚዲያ ላይ በመጻፌና ሀሳቤን በመግለጼ ብቻ ከመኖሪያዬ አዲስ አበባ ወደ ሀረሪ ክልል ተወስጄ ለሰላሳ ሁለት ቀናት በእስር ቆይቻለሁ ያሉት የኢትዮጵያ የህግ ባለሙያ ሴቶች ማህበር በጎ ፈቃደኛ ጠበቃ በመጨረሻ በፌዴራል ጠቅላይ አቃቤ ህግ ጣልቃ ገብነት መፈታታቸውን ገልጸዋል። በፌዴራል ጠቅላይ አቃቢ ህግ በሚኒስቴር ደኤታ ማዕረግ የህግ ጉዳዮች ዘርፍ ኃላፊ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በአስቸኳይ ጊዜ አዋጁ ስር የታሰሩ የተቀጡ፣ ወይም የተከሰሱ ሰዎች የሉም ብለዋል። ዓለም አቀፍ ድርጅቱ የጠቀሳቸው ግለሰቦች ጉዳይ ከአስቸኳይ ጊዜ አዋጅ ውጪ ባለ የህግ ማዕቀፍ የተያዘ እንደሆነም ተናግረዋል። ዘገባውን ያደረሰችን ጽዮን ግርማ ናት። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የኮቪድ-19 ስርጭትን ለመከላከል በሚደረግ ማህበራዊ መራራቅ በተዘጉ የንግድና የተለያዩ የስራ ቦታዎች ሳቢያ በከተማ የሚኖሩ ጥቂት የማይባሉ የህብረተሰብ ክፍሎች ለችግር እየተጋለጡ ይገኛሉ። ይህን ችግር ለመቅረፍ በአዲስ አበባ የሚገኙ ወጣቶች በማህበራዊ ሚዲያ በኩል በመጠራራት ግማሽ ሚሊዮን የሚጠጋ ገንዘብ በማሰባሰብ በአካባቢያቸው የሚገኙ ችግረኛ ቤተሰቦችን በመርዳት ላይ ይገኛሉ። ኤደን ገረመው አስከትላ ከእነዚህ መካከል አንዱ ከሆነውና የጉርድ ሾላ ልጆች ስለተሰኘው የበጎ ፈቃደኞች እንቅስቃሴ ትነግረናለች። ያደጉበትን ማህበረሰብ የመርዳት ፍቅርና ትጋት ያላቸው ወጣት የሰፈር ልጆች የፌስቡክ የውስጥ መላላኪያ የሆነው ሜሴንጀር ላይ ቡድን በመፍጠር የክርስቲያንና የሙስሊም በዓላት ላይ ገንዘብ በማዋጣት የሰፈራቸውን ችግረኞች ለዓመት በዓል የመርዳት ልምድ ነበራቸው። እነዚህ የጉርድ ሾላ ልጆች የተሰኙ በሀገር ውስጥና በውጭ ሀገር ያሉ ወጣቶች በዘንድሮ የፋሲካ በዓል ግን በኮቪድ-19 ሳቢያ በተጣሉ የእንቅስቃሴ ገደቦች ምክንያት ይህን ማድረግ አልቻሉም ነበር። ገንዘቡ ግን ልክ እንደ ወትሮ ሁሉ ተሰባስቦ ስለነበር ለምን ይሄን ጉዳይ ሰፋ አድርገን በወረርሽኙ ሳቢያ ጓዳቸው ለጎደለባቸው መሰረታዊ የምግብና የንጽህና መሳሪያዎችን አናሰባስብም ወደ ማለት መራቸው። በዓለም ዙሪያ ለሚያውቋቸው ጓደኞቻቸውም በውስጥ መስመር ጥሪ ያቀረቡ፣ ምላሹ ደግሞ መልካም ነበር። ኖላዊት ሽመልስ የቡድኑ ሊቀመንበር ናት። የተለያዩ ጊዜ በተለያዩ ሃይማኖታዊ በዓላት ጋር የተገናኙ ነገሮችን የአካባቢያችን ተወዳጆች የተቸገሩ ሰዎችን የመመገብ ዝግጅት ያካሂዱ ነበር። ዘንድሮ የፋንስ ባንን በዓል ተከትሎ የሚደረግ ዝግጅት ነበር። እሱን ማድረግ ስላልቻ አልቻሉም ነበር በኮቪድ ጋር በተገናኘ ሁኔታ ነው። የሱ የታሰበውን ነገር ይዘው ምንም ማርግያ እያሰቡ ባለበት ሰዓት ለምን እንደዚህ የተቸገሩ ሰዎችን አንረዳም? የሚልም ሀሳብ ከሌሎች እዛው ከጉርድ ሾላና አካባቢ ከጓደኞች መሀል የተነሳ ውይይት ነበር። እኛም ሰፈር ከሀገር ውስጥም ከሀገር ውጭም ምናምን ያሉ ሰዎች በሙሉ ግሩፕ ማህበራዊ ሚዲያ ላይ ሰዎች እንደዚህ መግባት ጀመሩ፣ መወያየት ተጀመረ። እንረዳ፣ የሆነ ነገር እናርግ። በተለይ ኑሯቸው የደከሙ ነው የኮቪዳቸው አልጠኞች በተለይ በሰው ኑሮ ላይ እያመጣ ያለው ጫና ከፍተኛ ነው። ብዙ ሰው ቤቱ ተቀምጧል። የዕለት ኑሮ እየሰራ ለሚገባ ሰው ነገሮች እየከበዱ ይሄዳሉ። የምገዛ የሚያስፈልጋቸውን ሰዎች እንዴት እንርዳቸው የሚባለው ውይይት በሰፊው ቀጠለና እኛም ነገር ትልቅ ቦታ ሊደርስ ይችላል፣ ብዙ ሰው ልንረዳ እንችላለን ብለን ያሰብንበት ቦታ ስንደር ወደ ወረዳችንም ሄደን እንዲህ እንዲህ ነገሮች የታሰቡ ነበሩ ከዚህ በፊት የምናደርጋቸው። አሁን ደግሞ በዚህ መልኩ ሁሉም ሰው የጉርድ ሾላ አካባቢ ነዋሪ የሆነ አንድ ሰፈር ያደግ ልጆች በሙሉ ሆነን እንዲህ አይነት ነገሮች መርዳት ፈልገናልና ወረዳው እንዲያውቀው፣ ከዛ ደግሞ አንዳንድ ትብብሮች ሊተባበሩን የሚችሉትን ነገሮች ካሉ እንዲተባበሩን አብረን ከወረዳው ጋር ብንሰራ ብለን ስናናገራቸው እነሱም በራቸውን ከፍተው የተቀበሉን። በዚህ ቡድን ውስጥ ከሁለት መቶ በላይ የሚሆኑ በጎ ፈቃደኞች በሀሳብና በገንዘብ እየተሳተፉ ያሉ ሲሆን ነዋሪነታቸውን በአሜሪካን ሀገር ቨርጂኒያ ያደረጉት ዮሐንስ ጉርሙና ዳንኤል አበበ በገንዘብ ማሰባሰቡ ሂደት ላይ ከፍተኛ ሚና የተጫወቱ ሲሆን ዮሐንስ ጥሪ ሲያደርጉ በአፋጣኝ ምላሽ እንዳገኙም ይናገራል። ያለውን የማህበራዊ ሚዲያ ተጠቅመን በምን የሰፈራችን ልጆች አናሰባስብም እና ጠርቀም ያለ ነገር አድርገን በሰፈራችን እንደሚገኙ አላሳደጉን እናቶች፣ አባቶች እንደዚሁም ደግሞ ትንሽ ልጆች የያዙ እጃጠራቸው እናቶችን ለምን አንረዳም? በአውሮፓም፣ በአሜሪካም፣ በካናዳም የሚገኙ ወንድሞች እናቶችን አነጋገርኩኝ። እሱም አነጋገረን። ከዛ በኋላ ዋትስአፕና የሜሴንጀር ግሩፕ ከፍተን እንግዲህ በመላው ዓለም የሚገኙ የሰፈራችን ልጆች አሰባሰብን። ወንድማማችነትን፣ ሰፈርተኝነትን፣ ያለፈ ትዝታን እያወራን እየተጨዋወትን የተለያየ የገንዘብ አስተዋጽኦ አደረጉ። ያንን ብር ሰብስበን ኢትዮጵያ ውስጥም ደግሞ በኮሚቴ መልክ አዋቅረን እዛም አካባቢ የባንክ አካውንት ከፍተው እዛ አካባቢ ያሉት ልጆች እንዲያደራቸው እንዲሰመስሙና እንዲያስተባብሩ ተደረገ ማለት ነው። የዚሁ ቡድን አባል የሆነውና የቨርጂኒያ ነዋሪው ዳንኤል አበበም ይሄኛው እርዳታ ወቅቱን በማማከል በምግብና በመሰረታዊ የንጽህና መጠበቂያ ለማገዝ የተዘጋጀ ቢሆንም ወደፊት ምን መደረግ አለበት በሚለው ላይም በሚቀጥለው ሳምንት የመጀመሪያው ዙር እርዳታ ከተካሄደ በኋላ ሊወያም እንደሚያስቡ ይገልጻል። ወቅቱን ያማከለ ነው። ምክንያቱም ይሄ ኮቪድ ናይንቲን ዋ አንደኛው ትልቁ ሪኳርመንት ራስን ማግለል ወይም በቤት መቆየት የሚለው ነገር ነው። እዛ ላይ ደግሞ በቤት ቆይተው የወር የሁለት ወር አስቤዛ ለማድረግ አቅም ያጠራቸው ሰዎች የዕለት ጉርሳቸውን ለማግኘት በሚሯሯጡበት የኑሮ ዘይቤ ውስጥ ነው ያለ ነው። ስለዚህ አትሊስት በቤታቸው ሲቆዩ ለጥቂት ለሳምንትም ቢሆን ወይ ለአንድ ወር ሊያቆያቸው እንግዲህ እንዳለ መቅሾርስ ነው ነው እየሰራ ነው ያለ ነው። በቀጣይ እንደ መንግስት አቅጣጫ በህጉ እንደሚፈቅድልን እንመካከርበታለን ብዬ አስባለሁ። ኖላዊት ሽመልስ በአጠቃላይ ቃል ከተገባው ጋር ወደ ግማሽ ሚሊየን የሚጠጋ እርዳታ እያሰባሰቡ ያሉ መሆናቸውን ገልጻ፣ በዚህ ጉዳይ ላይ የእርዳታ እጃቸውን የዘረጉት ብዙ መሆናቸውንም ትናገራለች። የሰፈራችን ልጆች ከሀገራቸው ቢሮ ቁም እንደው የእውነት እዚህ እንዳሉ አይነት ሰማሽ ድረስ በደንብ ይመለከተኛል፣ መርዳት አለብኝ ኃላፊነት ሆነ ያገባኛል ብለው በደንብ አስተባብረው፣ ሰብስበው፣ ሀሳብ ሰጥተው፣ ድጋፍ ሰጥተው ምናምን አብረውን ናቸ ያለን ሰዎች አብረውን እየረዱን ነው። በዚህ ነገሮች ቀጠም ደግሞ የገዳመሽታውያን ማርያም ጽዮን ትምህርት ቤት የሚባል አንድ የካቶሊክ ሚሽን አለ። እኔም እንዲያውም እዛን የተማርኩት መሰበሰበ መሰብሰቢያ ቦታን ይሰጡናል። ሀሳባችንንም በመደገፍ እንዲያውም እኛም ይሄ ይመለከተናል የምንኖርበት ሰፈር ብለው ሰላሳ ሺህ ብር ቃል ገብተውልናል፣ በዚህ እገዛ ለማድረግ እንደገና ደግሞ የእግር ኳስ ሜዳቸውንም እንደምንጠቀምበት ፈቅደውልናል። ፕሮግራሙን የሚዛ ለማድረግ አስበናል። እንዲሁም በብዙ መልኩ ተባብረናል። ሌላ ፕሮግራም ላይ አብረን ልናስኬድ እያሰብን እየሞከርን ያለ ነው። የደም ልገሳ ፕሮግራም ለማካሄድ ነው። ለዛም እየተመዘገቡ ያሉ ሰዎች አሉ። ፕሮግራም ተይዟል። በአሜሪካን ሀገር ነዋሪ የሆኑት ዳንኤል አበበና ዮሐንስ ጉርሙም በእርዳታው የተካፈሉትን በሙሉ በማመስገን ሌሎችም በዚህ አስጨናቂ ወቅት ከዚህ ተሞክሮ በመውሰድ ያደጉበትን ቀይና ሰፈር ዞር ብለው ሊመለከቱና ሊያግዙ ይገባል ይላሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ በመደመጥ ላይ ይገኛል። አብራችሁን ስለሆናችሁም እናመሰግናለን። በሙያው ሲቪል መሐንዲስ ሲሆን በአማራ ቴሌቪዥንና ና በባህር ዳር ኤፍኤም 969 ኤቫሾ የተሰኘ በግንባታ ላይ ያተኮረ ዝግጅቶችን ያቀርባል። የኮሮና ቫይረስ በዓለም ላይ ከተከሰተ ወዲህ የሕዝቡን ግንዛቤ ከፍ ለማድረግ በቴሌቪዥንም ሆነ በኤፍኤም አጀንዳውን በመቀየር አስተማሪ ሥራዎችን በመሥራት ላይ ይገኛል። ማኅበራዊ ሚዲያን ለበጎ ተግባር በመዋል ጓደኞቹን አሰባስቦ የእንቅስቃሴ እገዳ በተጣለበት ወቅት ለተቸገሩት ደርሷል ይህ ወጣት አቤሴሎም መለሰ ይባላል። በባህር ዳርና አካባቢው ከወዳጆቹ ጋር በመሆን እያደረጉት ስላለው ሰናይ ተግባር ለባህር ዳሯ ዘጋቢያችን አስቴር ምስጋናው ቀጣዩን አጫውቷታል። አቤሴሎም መለሰ እባላለሁ። በሙያ ሲቪል መሐንዲስ ነኝ። በአማራ ቴሌቪዥን ላይ በኮንስትራክሽን ዘርፍን በተመለከተ የማዘጋጀው ኤቫ ሾው የሚባል ፕሮግራም አለኝ። በተጨማሪ በአማራ መገናኛ ብዙሃን በኤፍኤም ባህር ዳር 96.9 ላይ እንዲሁ ተጨማሪ የሬዲዮ ፕሮግራሞች አዘጋጃለሁ። በአሁኑ ሰዓት በኮቪድ 19 በሀገራችን በዓለም አቀፍ ደረጃ በወረርሽኝ መልክ እየተከሰተ ባለው ቫይረስ ላይ በሙያዬ ማድረግ የሚችለው ምንድን ነው? ኮንስትራክሽን ዘርፍ ውስጥ በተጨማሪ ደግሞ ማህበረሰብ ውስጥ እየታዩ ያሉ በርካታ መዘናጋቶች አሉ። እንደ ዜጋ ኬኔ ምን ይጠበቃል፣ ለሀገር ምን መስፋት አለብኝ የሚለው ነገር ሳስብ የመጀመሪያው አማራጭ ሚዲያው ነው። ሚዲያው ላይ ባለሙያዎችን በመጋበዝ ያሉ ችግሮችን በማውጣት መወያየት፣ ማህበረሰቡን ግንዛቤ ማስጨበጥ። ሁለተኛው በሶሻል ሚዲያ ላይ የቴሌግራም ግሩፕ አለን። እዛ ላይ ደግሞ ይህን ሀሳብ በማንሳት ህዝባችንን በምን አይነት መንገድ መጥቀም አለብን የሚል ሀሳብ አነሳውኝ። የመጀመሪያው በባህር ዳር ከተማ ውስጥ ለ14 ቀን ዝግ ነበረ። በዛ ዝግ ወቅት አቅም የሌላቸው እናቶች፣ ወልደው የተቀመጡ እናቶች፣ አካል ጉዳተኞች፣ በእድሜ ገፋ ያሉ አዛውንቶች በየአካባቢው በየቀበሌው ይገኛሉ። እነሱን ምናልባት መንግስት ያልደረሰበት መንግስት ያላያቸውን በየቀበሌው በመዞር ወጣቶች ጋር በመሆን እንዲሁ የተወሰነ ነገር ያሉ ችግሮችን ለማጣራት ሞከርኩኝ። ከዚያ በኋላ ኤቫ ሾው የሚል የቴሌግራም ግሩፕ አለን። እንዲሁም የአዲስ ዓለም ልጆች የሚል የሜሴንጀር ግሩፕ አለን። የፌስቡክ እዛ ላይ ይህን ሀሳብ አቀረብኩ። ለጓደኞች አየለ የሚባል ጓደኛ አለኝ። እሱ በአዲስ ዓለም ግሩፕ ላይ ኤቫሾ ደሞ ነው ያለው እሱም በማስተባበር በአጠቃላይ ስልሳ ሰባት ሺህ ብር አካባቢ ለደሃዎች፣ በጣም ለተቸገሩ እናቶች፣ በጣም ለተቸገሩ ምንም ለሌላቸው ወገኖች ዶርት ዶር እየዞርን እራሳችን በእጃችን እየሰጠን እንዲሁም በተወሰኑት ደሞ ሰብስበን በአካባቢ ላይ ማከፋፈል ጀመረ ይህንን እንዳጠናቀቅን ሀኪም ጓደኞች ነበሩኝ በፈለገ ህይወትና በመኮዳ አካባቢ ላይ የበሽተኞች ማቆያ አለ ጠርጣሪ ማቆያ ቦታ አለ እዛ አካባቢ ላይ የብክለት መከላከያዎች ሐኪሞች እንደሌላቸው በተደጋጋሚ ሐኪም ጓደኞች ሲነግሩኝ በአማራ ኢኮኖሚክ ዲስኮርስ የሚል በዶክተር ለጤና የተከፈተ ፌስቡክ ፔጅ አለ፣ እዛ ላይ ና በኤቫ ሾው ኦን ኤቲቪ የሚል ደግሞ ሌላ የቴሌግራም ግሩፕ አለ። እዛ ላይ ሀሳብ አቀረብኩኝ። ወደ 116 ሺ ብር አካባቢ አዋጣን። በተጨማሪ ደግሞ ኢቫን የሰው መድኃኒትና እቃ አስመጪ ድርጅት የ38 ሺህ ብር የሚሆን የቁስ እቃ በእርዳታ ሰጥተችን ያን በማሰባሰብ ወደ 158 ሺህ ብር የሚጠጋ ሀብት በቅርቡ ለፈለገ ሕይወት ሆስፒታል ና ለመኮድ አስረክበናል። እዛ ውስጥ ምን አለ? ስድስት የቴርሞሜትር የሙቀት መለኪያ ገዝተናል። የገዛነውን በማን ጥያቄ ነው? በደጀን ከተማ ላይ እና በቤኒሻንጉል ጉሙዝ ችግሮችን ደጀን ከተማ መግቢያ ስለሆነ ጥያቄዎች ቀረቡ። ቤኒሻንጉል ደግሞ ምንም አይነት አቅርቦት የለም። በባካቸው ርዱን ብለው የተለያዩ ሰዎች ሲጠይቁን ሶስት ገዝተን ሰጠን። ለደጀን ሶስት ገዝተን ሰጠን። ዋጋው 48 ሺህ ብር አካባቢ የሚያወጣ ነው። ይሄ ሁለቱ ድምር 8 ሺህ ብር ይሆናል። በተጨማሪ የእህሉ ጋር አቅርቦት ጋር ወደ 225 ሺህ ብር አካባቢ የሚደርስ ግምት የሚያወጣ እርዳታ በግል ለማድረግ ሞክር ያለው። በአማራ ክልል የሙቀት መለኪያ ስምንት ነበረ። እኔ ፕሮግራም ገና ይንን ሀሳብ ሳነሳ በአሁኑ ሰዓት ግን ከሶስት መቶ በላይ ሆኗል። ጓደኞች ይደውሉልኛል፣ የማያቁኝ የሚያቁኝ ይደውሉልኛል። የት አካባቢ ምን አይነት ችግር አለ፣ እዚ አካባቢ እንዲአይነት ቦታ ክፍተት አለ፣ ይህንን አግዙ ያል ከዞኑ ወይም ከክልሉ የሚያቁ መረጃ ያላቸው ሰዎች ጋር በመነጋገር ግለሰቦች በተናጠል ሊረዱ ይችላሉ። ይህን የምናደርገው ግን የምንተዋወቅ ጓደኛ ሞት ብቻ ነው። ስላለፍ የፈልገው መልእክት ማንም ዜጋ ማንኛውም ኢትዮጵያዊ በዚህ ሰዓት ፖለቲካዊ አስተሳሰቡን ቁጭ አድርጎ ሀገራችን እጅግ በጣም አደገኛ ሁኔታ ውስጥ ያለ ሌላ ነገር የዘረኝነቱን የምናምንን ቁጭ አርጎ ሕዝብን ወገንን የምንታደግበት ጊዜ ነው። ሕዝብ ወገን ሲኖር ነው ሀገር የምትኖረ ፖለቲከኞች በዚህ ሰዓት ማድረግ ያለባቸው ብዬ የምገምተው በተለይ ለእነሱ ምርግ ስለማስተላለፍ ስለምፈልግ ነው። ይህ አመጽ ጸብ ምናምን የሚባለውን የዘረኝነት አስተሳሰብን ቁጭ አርገን ሕዝባችንን እየደገፍን እየረዳን ከዚህ በሽታ ከዚህ አደገኛ መከራ ሀገራችን ሕዝባችን ካዳን በኋላ ቀጣይ የፖለቲካ ስራ እየሰራን ሀገራችን የምንለውጥበት ነገር እንዲኖር ፍላጎት ነው። አቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ለኦትሮው በኢትዮጵያ አሁን ወቅቱ የሰርግ ነበረ። በኮቪድ-19 ስጋት ሳቢያ ግን ብዙ ሰርጎች ወይ ለሚቀጥሉ ዓመት ተላልፈዋል። ሀብታም ዓለሙና ኤልሻዳይ ሰቦቃን የመሰሉ ደግሞ ሰርጉንም ወጪውንም ቀለል አድርገው ለተቸገሩት ገጸ በረከት ያቀርባሉ። አዲሶቹ ሙሽሮች ለጋብቻ ስነ ሥርዓታቸው በአንድ ዓመት ውስጥ የቆጠቡትን 320 ሺ ብር ለሀቅመ ደካሞች ለግሰዋል። ፀሐይ ዳምጠው አቶ ሀብታሙ አለሙና ወይዘሮ እልሻዳይ ሰቦቃ የአዲስ አበባ ቦሌ ክፍለ ከተማ ነዋሪ ናቸው። ሁለቱ ግለሰቦች ሰሞኑን በጋብቻ ከተጣመሩት ጥንዶች ውስጥ ናቸው። ሙሽሮቹ በፍቅር ህይወት አመታትን ያስቆጠሩ ሲሆን በትዳር ተጣምረው ህይወታቸውን ለመቀጠል ከወሰኑ አንድ አመት እንደሆናቸው ይናገራሉ። ሙሽራው ሀብታሙ አለሙ እንደሚናገረው ሰርጋቸውን እንደ ኢትዮጵያን አቆጣጠር ሚያዝያ 15 2012 ዓ ም ለማድረግ ወስነው ለሰርጉ ስሰናዱ መቆየታቸውን ይገልጻሉ። ሰርገኞቹ ሀገር ሰላም ነው ብለው ዘንድሮ ሰርጋቸውን ድል አድርገው ለመደገስ የሚያስፈልጉ ወጪዎችን ማዘጋጀት ከጀመሩ አንድ ዓመት እንደሆናቸው ይናገራሉ። ሀብታሙ ለሰርጋቸው ሁለት ወር አካባቢ ሲቀር የኮቪድ-19 ወረርሽኝ በኢትዮጵያ መታየቱ እንደተሰማ ይገልጻል። ነገር ግን ሰርጉን ለመሰረዝ አሁንም አልወሰንም ነበር ይላል። የፎቶ ፕሮግራም ቶሎ ብለን ጨረስ የሚለው ወጣቱ ከዛ በኋላ የተፈጠረውን ሁኔታ እንዲህ ይገልጻል። ሰርጉ ወርሳ አስራ አምስት ቀን እስኪቀረው ድረስ ያ ያለው ነገር ደና ነው፣ ሰርጋችን ይካሄዳል ብለን ነበር ስናስብ የነበረው። ወደ ወር አካባቢ ላይ ሲቀር ግን ያለው የሀገሪቷ ሁኔታ፣ የታማሚ ቁጥር መጨመር፣ መንግስትም እያወጣ ያለው አዋጅ ትንሽ እየከበደ ስለነበረ የሰርጉ ቀን ሳይደርስ በፊት የሚም የሳም ሽማግሌዎች ተነጋገሩ፣ ቤተሰብ ተነጋገረ እና በእኔ በኩል ሁለት ሽማግሌ በእነሱ በኩልም ሁለት ሽማግሌ ሆነው በአስር ሰው እንዲያልቅ ተደረገ ማለት ነው። ቤት መኖር ጀመርን ማለት ነው። ሙሽሮቹ የቫይረሱ ወረርሽኝ እየከፋ ሲመጣ ስለ ሰርግ ሳይሆን አቅመ ደካማዎች እንዲሁም ሌሎች እርዳታ የሚሹ ዜጎች ኑሮ እንዳሳሰባቸው ይገልጻሉ። በሰርግ ላይ የምንጠራው ሰው ያለው ሻል ያለ ህይወት የሚኖር ነው በበላም ባይበላም ግድ አይሰጠውም የሚለው ሀብታሙ የሰርጉን ወጪ የለገስ ናቸው። ሰዎች ግን በቀን አንድ ጊዜ እንኳ ለመብላት ለማይችሉ ሊሆኑ ይችላሉ ብለዋል ብሏል። አሁን የእህሉ ግዢ ወደ ብልሳ ኩንታል ነው የገዛነው፣ ወደ ሁለት መቶ ሰባ ሺ ምናምን ነው። ከዛም ጭማሪ ለአንዳንድ ነገሮች የሚሆን ደግሞ ብለን ወደ ሶስት መቶ ሺ ነው። ሶስት መቶ ሺ ብር አካባቢ ሄደ ዋን ስነ ትራንስፖርቱ ምናምን ነው። ያው እንግዲህ ሀገር ሰላም ስትሆን ነው ጠጥቶ ጨፍሮ መደሰት ያለው እና አገር ሰላም ስትሆን ሁሉ ነገር ስለሚደርስ፣ በዛ ላይ ደግሞ ይሄን ብር ለወጪ የተዘጋጀ ብር ነበረ። ምናልባት የምናውቀውን ዘመድ አዝማድ ያልተራበውን ነበረ ደግሰን የምናበላበት። አሁን ግን የተጎዱ የሚራቡ ወገኖቻችን ስላሉ እነሱ እንዲበሉበት እንዲጠጡበት ነው ያደረግነው። እና በዛ መልክ ነው ያሰብነኛል። ወይዘሮ ኤልሻዳይ ሰቦቃ ከባለቤቷ የቀረበላትን ሀሳብ ተቀብላ ሰርጋቸውን በፎቶ ብቻ ማለፏን ትናገራለች። ሀሳቡን ያቀረበልኝ እሱ ነው። ያው ሀሳቡ ሲያቀርብልኝ ተስለ ማለት ነው። በሀሳቡ ያው መልካም ነገር ነው። አሁን ሴት ልጅ ሰርግ ትወዳለች በጣም። ያው ማለት እንደ እንደኛ እኛውን ፎቶ ፕሮግራም ጨርሰናል። ለሰው ልጅ ማስታወሻ ዋናው ፎቶ ነው። ሰው መብላት መጠጣቱ እግዚአብሔር ካለ ፕሮግራም አርገሽ ሰርግ እንዲሆን ይችላል፣ ልደት እንዲሆን ይችላል። እዛ ሰዓት ላይ መደሰት መጨፈር እንችላለን። ሁሉም ነገር መቅደም ያለበትን ነገር እናስቀድም ነው ምለው። የአንደኛ የሰርጉ መቅረቱ ለእኛ ብዙ ያስደነቀን ነገር አይደለም። ምክንያቱም ማስታወሻ የሆነ ነገር ይዘናል፣ ለእኛ ፎቶ አለን። በቃ ይሄ ደግሞ ፎቶ ማስታወሻ ነገር ነው። እና እኔ የምለው ምንድን ነው በደንብ ያስቡበት እና ሁሉም ሰው ያቅሙን መርዳት ሲችል ደስ ይለኛል። ሰው ካለው ላይ ነው ግዴታ ብሩ መግዛቱ አለኝም፣ ሽንብሶ ያቅሙን ያህል ሁሉ እንዲተባበር አሪፍ ነው ብዬ አስባለሁ። ሙሽሮቹ እንደገለጹት ጤንነት ከሁሉም ቀዳሚ ነው። በአሁኑ ሰዓት ስለ ጤናችን እያሰብን ለተቸገሩ ወገኖች እየረዳን ተባብረን ይህን የችግር ጊዜ ማለፍ አለብን ስል አቶ ሀብታሙ መልዕክት አክለዋል። ግን አንዳንዴ መንገድም የጠፋብን ሰዎች አለ። ብር ኖሮትም መስጠት እየፈለገን በምን መልኩ እንደሚሰጥ ግራ የተጋባም ሰው ይኖራል። እና አንዳንዴ እኛ የአይን መግለጫ ሆነን ምናልባት እንደ መጀመሪያነታችን የአይን መግለጫቸው ሆነን ለካ በዚህ መልክም መሰጠት ይቻላል እንደ ብለው ቢሰጡ መማሪያ ብንሆንላቸው ደስ ይለኛል። አገሪቷን ቢደግፉ በዚህም ሰዓት ዘር፣ ሃይማኖት ምን የማይለጅ በሽታ ነውና። አንድ ለሀገራችን ያለንም ፍቅር ነው የሚገልጥልን ቢሰጡ ይለግ ስላሉ ሙሽሮቹ ህብረተሰቡ ከቫይረሱ ራሱን እየጠበቀ በጤና ባለሙያዎች የምተላለፍ መልእክቶችን ተግባራዊ እያደረገ ያለውን የሌለውን ማሰብ ይኖርበታል ሲሉ መልእክት አስተላልፏል። ለአሜሪካ ድምፅ ጸሐይ ዳምጦ ነኝ ከአዲስ አበባ። የሚመጡት የሐምሌና ና ነሐሴ ወራት በሚጀመረው የእርሻ ወቅት የምግብ ክምችት አናሳ መሆኑን ተከትሎ በምዕራብ አፍሪካ የሚኖሩ ከ21 ሚሊዮን በላይ ሰዎች የምግብ እጥረት እንደሚያጋጥማቸው የተባበሩት መንግስታት ድርጅት ገምቷል። ከዓለም አቀፉ ማኅበረሰብ አፋጣኝ እርዳታ ያስፈልጋቸዋል ሲሉም የተባበሩት መንግስታት ኃላፊዎች ጥሪ አቅርበዋል። ሊዛ ሽላይን ከጀኔቫ ያሰናዳችውን ስመኝሽ ቆየ አጠናቅረዋለች። የትጥቅ ትግል ከአካባቢ መፈናቀልና የአየር ንብረት መዛባት በምዕራብ አፍሪካ የሚኖሩ በሚሊየን የሚቆጠሩ ሰዎችን ለረሃብ ያጋልጣቸዋል። እዚህ ላይ ወረርሽኝ ሲታከልበት ደግሞ ችግሩን ያባብሰዋል። የዓለም ምግብ ድርጅት አዲሱ ወረርሽኝ በረሃብ የሚጠቁ ሰዎችን ቁጥር በእጥፍ ጨምሮ በዓመቱ መጨረሻ ላይ 43 ሚሊየን ሊደርስ እንደሚችል አስጠንቅቋል። በተለይ በከተማ የሚኖሩ ኑሯቸው ከእጅ ወዳፍ የሆኑ ሰዎች የበለጠ ተጋላጭ ናቸው ያለው የጤና ድርጅቱ እነዚህ ሰዎች ለመኖር የሚያስፈልጋቸውን ምግብ ከገበያ የሚያገኙና ምግብ የማከማቸትም ሆነ ገንዘብ የማጠራቀም ልምድ የሌላቸው መሆኑን አመልክቷል። የዓለም ምግብ ድርጅቱ ህዝብ ግንኙነት ኃላፊ የሆኑት ኤልዛቤት ባየርስ በምዕራብ አፍሪካ ሀገራት ለሚቀጥሉት ስድስት ወራት እጅግ አስፈላጊ የሆኑ እርዳታዎችን ለማቅረብ ሰባ አራት ሚሊየን ዶላር በአስቸኳይ ያስፈልጋል ይላሉ። በኮቪድ-19 ምክንያት የሚደርሰው ተጽዕኖ ግልጽ እየሆነ ሲሄድም ይህ ፍላጎት ሊጨምር ይችላል። በቂ የሆነ እርዳታ የማይገኝ ከሆነ በሚሊዮን የሚቆጠሩ ሰዎች በተለይ የሴቶችና ህጻናት ህይወት አደጋ ላይ ይወድቃል። በደህንነት ስጋትና አደገኛ አክራሪነት በሚታመሱ ስፍራዎች በቀላሉ የእርስ በርስ ግጭቶች ሊነሱ ይችላሉ። ባየርስ አክለውም የዓለም ምግብ ድርጅት በመጪው ሰኔና ነሐሴ ባለው የእርሻ ወቅት አስራ ሁለት ሚሊየን ህጻናት የተመጣጠነ ምግብ እጥረትን ተከትሎ ለሚመጣ በሽታ እንደሚጋለጡ ገምቷል ይላሉ። ይህ ቁጥር ባለፈው ዓመት ለዚህ በሽታ ከተጋለጡት ህጻናት ጋር ሲነጻጸር በስምንት ነጥብ ሚሊየን ከፍ ያለ ነው። የዓለም ምግብ ድርጅት አስቀድሞ ለስድስት ወር የሚበቃ የምግብ ክምችት ወደ ምዕራብ አፍሪካ የማስገባት እቅድ እንዳለው የገለጹት ባየርስ በተለይ በኮቪድ-19 ምክንያት የተላለፉት የጉዞ ክልከላዎች የምግብ አቅርቦቱን ሊያስተጓጉል ከቻለ ይህ ክምችት በቂ የህይወት ማዳን እርዳታ ሊሰጥ ይችላል ብለዋል። የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ ብላችሁ የመሰናደው አርታኢ ኤልያስ አስማራ፣ የመሰናደው አቀናባሪ የደን ገረመው፣ በዜና እኔ ሀብታሙ ስዩም ደግሞ በመስተንግደው አብረናችሁ አምሽተናል። የነገ ሰው ይበለን። እናመሰግናለን።